ሶሊያና ሽመልስ የኢትዮጵያ ብሔራዊ ምርጫ ቦርድ ቃል አቀባይ። ኢትዮጵያ ውስጥ ዘንድሮ የሚካሄደው የ2013 ምርጫ ለሰኔ 14 ተወስኗል። ይህ የምርጫ ቀን ምናልባት ሊራዘምም ይችል ይሆናል የሚል ስጋት ያላቸው ወገኖች አሉ። ጫው አሁንም የመራዘም እድል ይኖረዋል ወይስ በተወሰነለት ቀን ሊካሄድ ይችላል? እኛ በተወሰነለት ቀን ሊካሄድ ይችላል ብለን ነው እየተዘጋጀን ያለ ነው። ከዚህ በፊት የነበረው ከግንቦታ ስምንት ወደዚህ ወደ ሰኔ አስራ አራት ሲመጣ ጥቂት ቀናት ናቸው የተጨመሩት፣ አይደለ አስራ አምስት ቀን አካባቢ። እነዚ አስራ አምስት ቀናትን የጨመርንበት ዋነኛው ምክንያት ያኔ በደንብ ክስፕሌን እንዳደረግ ነው እንዳብራራ ነው የመራጮች ምዝገባ ያው በተወሰነ ደረጃ በመራዘሙ፣ ከዛ ደግሞ በተለይ ሎጂስቲካ መራጮች ምዝገባ በምንጀምርበት ወቅት በትራንስፖርትም በሎጂስቲክስም በመራጮች ምዝገባ ቁሳቁሶችን በተለይ ምርጫ ጣቢያዎች ላይ የማድረስ በኩልም ያጋጠመነው ችግር ላይ አድርገን ነው እንግዲህ። ስለዚህ እሷን ጠናት ለማካካስ ነው ወደዚህ የገፋ ነው። አይ በፖለቲካ ፓርቲዎች በኩል በተለይ በጣም የሚጠበቅ ነገር ነበረ። እነሱም እንዳሉት ሂደቱን በደንብ ይረዱ ስለነበረ ሳምንታዊ ውይይትም ከኛ ጋር ስላላቸው ም አይነት ከፖለቲካ ፓርቲዎች በኩል ተቃውሞ አልቀረበበትም። በወቅቱ ያልተከናወኑትን እና በእነዚህ ጠናት ለመጨመራቸው የምናከናወናቸውን ስራዎች ተናግረናል። ስለዚህ በኛ በኩል ሰነት ስረት ነው የምናደርገው ብለን ነው የምናስበው። በጣም በአጭሩ ለማድረግ በዋናነት ግን ከምርጫ ክልል ወደ ምርጫ ጣቢያዎች የሚሄዱ የቁሳቁስ ስርጭቶችን አስመልክቶ ከፍተኛ የመንግስት ድጋፍ ይጠይቃል። ከዚህ በፊት ያጋጠመን ችግር የነበረው በራሳችን አቅምና ና በመግበያ ዋጋ በማርኬቱ በመጠቀም ቁሳቁሶችን ለማድረስ ሞክረን ያው የመድረሱ ይደርሳል፣ ግን መዘግየት አለው። ለመራጮች ምዝገባ እንኳን ችግር የለውም ቢዘገየ፣ ምክንያቱም ቀናቶቹ ብዙ ስለሆኑ ያው እያራዘሙ መቀጠል ይቻላል። ለድምፅ መስጫ ቀን አንድ ቀን ብቻ ስለሆነች ድምፅ የሚሰጥባት ቀን ከፍተኛ የሆነ የክልል መንግስታትና የፌዴራል መንግስት ብር ይጠይቃል። እሱን እንግዲህ ያው ከክልል መንግስታትና ከፌዴራል መንግስት ጋር ከዚህ የመራጮች ምዝገባ ላይ ካጋጠመን ችግር ተነስቶ ሳምንታዊ ውይይቶች እያደረግን የሚያስፈልገውን ነገር ዝግጅት እንዲያደርጉ እያደረግን ነው። ስለዚህ ይከናወናል ብለን ነው የምንጠብቀው። በእለቱ ምርጫውን ለማካሄድ በእኛ በኩል ቁርጠኝነቱም አለ፣ ዝግጅቱም አለ። ቁሳቁስ ዝግጅታችንን ጨርሰናል። የሚቀረን ነገር ያው እቃውን እዛ ቦታው ላይ ማድረስ ነው ማለት ነው የሚሆነው። ስለዚህ አጠቃላይ ለማለት ሎጂስቲካል ነው ችግሩ የሎጂስቲክስ እና የትራንስፖርት እነዚህ የመሳሰሉት ጉዳዮች ናቸው፣ ቀኑን የጨመረብን ማለት ነው። ስለዚህ ፖለቲካዊ ምክንያት የለውም ወይም ሌላ ምክንያት የለውም። እነሱን ደግሞ አሁን ቀድመን ተዘጋጅተን መፍት መፍትሄ የምናገኝበት ሚካሄድበት ምንም አይነት ምክንያት የለም። አይ ቲንክ በጣም ሲጠበቅ ስለነበረ በእኛም በኩል ሁኔታ ነው ሲጠብቅ የቆየ ነው። ስለዚህ እናካሄዳለን ብለን ነው የምናስበው። የሎጂስቲክ አቅርቦቶቹ ችግሮች ካልተከሉ በእርግጠኝነት አሁን ዋስትና መስጠት ይቻላል። በሰኔ 14 ቀን ይካሄዳል ብሎ እንግዲህ እኛ ከሰኔ አስራ አራት ውጭ የያዝነው ቅድም የለም። በሌላ ቀን እናደርገዋለን ብለንም አላሰብንም። ቁሳቁሶቻችንን ስርጭታችንንም አሁን ፓክ እያደረግን ነው። እያንዳንዱ ምርጫ ክልል ላይ የሚሄዱ የተለያዩ አይነት የድምፅ መስጫ ወረቀቶች አሉ። እነሱ ህትመት ተጠናቅቆ ሀገር ቤት እየገባ ነው። ፓክ ዋና ግንጫ ጨርሰናል። ለምርጫ ክልል ቢሮቻችን እናደርሳለን። ከምርጫ ክልል ቢሮች ደግሞ ከመንግስት ዘብር በማግኘት እናደርሳለን። የምርጫን ለምታውቀው የሁሉም ሰው ፕሮጀክት ነው። አንድ ምርጫ አስፈጻሚ ተቋም ብቻውን የሚያደርገው ነገር አይደለም። ግን አሁን ከሁሉም አካላት በኩል ከፍተኛ ቁርጠኝነት አለ፣ በለቱ ይከናወናለን የሚል ስለዚህ፣ በኛ ሰኔ ስራት ይከናወናል ብን ነው የምንናገረው አሁን ወቅት የተመዝጋቢዎች ቁጥር ምን ያህል ደርሷል? ምርጫ ድምፅ ለመስጠት ካለፉት የምርጫ ጊዜያቶች ጋር ሲነጻጸርስ ያሁኑ የምርጫ ምዝገባ ምን አይነት ለውጦች አሉት? የምርጫ ምዝገባው እንግዲህ ባለፈው እንዳሳወቅ ነው ከሰላሳ ስድስት ሚሊዮን በላይ ነው ሆኖ የመጨረሻውን አሁን ከእያንዳንዱ ምርጫ ጣቢያ የተፈረመበትን መሰብሰብ አለበት ሌጋሌ ይሄ ነው መራጩ ድምፅ ቆተቆተ መዘገባው የሚባለውን ቁጥር የምርጫ ጣቢያዎች ፈርሞ ለምርጫ ክልሎቻቸው ከሌሎች ወደ ኛ እያስገባል። እሱን እየሰበሰብን ነው። ስለዚህ ፋይናል ቁጥር ይኖራል። ግን ከሰላሳ ስድስት ሚሊዮን በላይ እስከ ሰላሳ ሰባት ሚሊዮን ባለው ነው ቁጥሩ ስናየው ማለት ነው። ስለዚህ ከዚህ ፊት ከነበረው ምርጫዎች ጋር ሲታይ አላስታውስም፣ ከዚህ ፊት የነበረ ምርጫዎች የመራጮች ምዝገባ ቁጥር ምን ያህል እንደሆነ እኛ ሊመዘገባል ብለን ካሰብነው ወይም ደግሞ መመዝገብ ልጀብን ነው እዚህ ምርጫ ላይ ለመሳተፍ እና መመዝገብ ያስችላል ብለን ካሰብነው ያው እንደምታውቀው የቁጥር ነገር እዚህ ሀገር በጣም ውስብስብ ነው። ቤትነ ህዝብና ቤት ቆጠራ ከተካሄደ አስራ ሶስት ዓመቱ ነው። እሱ ላይ የተመሰረቱ ፕሮጀክሽኖች ላይ መሰረት ተደርጎ ነው ብዙ ዝግጅትና ስፔኩሌሽን የሚደረገው እንዲህ ቢሆን እንዲህ ቢሆን የሚባለው ከዛም በተጨማሪ ደግሞ ራሱ ምርጫ ቦርድም ከዚህ በፊት ሁለት ሺ ሰባት ላይ ምርጫ ሲያካሄድ ከነበረ ቁጥር ተነስቶ ነው ፕላን የሚያደረገው እንዲህ እንዲህ እያለ በጣም ግልጽ የሆነ እዚህ አካባቢ ቁጥር ይህን ያህል ነው የሚባልበት ቦታ ላይ አልደረስንም። በተለይ ደግሞ ፕሮጀክሽን አስራ ሶስት ዓመት ካለፈው በኋላ ለመጀመሪያዎቹ ጥቂት ዓመታት ነው እንጂ ከዛ በኋላ የአኪሬሲውን በጣም እየቀነሰ ነው የሚመጣው። ከዛ ከዛ አንጻር ቁጥር ላይ ይሄ ነው የሚባለውን ነገር የግምት በተለይ የተሳትፎው ግምትን ማስቀመጥ በጣም አስቸጋሪ ያደርገዋል። እኛ ግን ከኛ አንጻር እስከ ሀምሳ ሚሊዮን ድረስ እንኳን ሰው ቢኖር ቁሳቁሶች ያዘጋጅተናል ብለን ኦፕሬሽናል ቁጥራችን ነው እሱ በኛ በኩል ቁሳቁስ ማዘጋጀት ካለብን ግዥ ማከናወን ካለብን፣ እዛ ድረስ ነው ማከናወን ያለብን ብለን የያዝነው አለ። ከያዝነው እንግዲህ ሰባ ሶስት ነጥብ ምናምን አካባቢ በመቶ የሚሆነው መራጭ ተመዝግቦልናል ማለት ነው። ከዕቅዳችን መዘገባል ብለን ለን ካሰብ መካከል ሰባ ሶስት መቶ ተመዝግቧል ጥሩ ቁጥር ነው ብለን ነው የምናስበው። እስካሁን ድረስ በምርጫው እንቅስቃሴ ከተጀመረ ጀምሮ ምን አይነት ስኬቶችን አስመዝግቧል የምርጫ ቦርድ? ምን አይነት ተግዳሮቶችስ ገጥመውታል? ትልቁ ስኬት ብለን የምናስበው እኛ አሁን ያለው ሁኔታ እንደምታውቀው የሀገራዊ ጸጥታ ሁኔታ የራሱ ችግሮች አሉት። የሀገራዊ ፖለቲካው የራሱ ፖላራይዜሽን መወጠር እዛዚ ማለት አለው። በነዚህ አይነት ፖለቲካዊና አካባቢያዊ ሁኔታ ከዛ ደግሞ የትራንስፖርትና ሎጂስቲክስ ችግሮች ደግሞ በጣም መሰረታዊ ናቸው። ከሀገርም አቅም አንጻር ከኢንፍራስትራክቸርም አንጻር ምርጫን የሚያህል ከፍተኛ ፕሮጀክት የለም። ትልቁ አገሪቱ ውስጥ ሊካሄድ የሚችል ሁሉም ቦታ የሚደርስ ምርጫ ነው እና ከዛ ከዛ አንጻር ስናየው እነዚህን ሁላ ተግዳሮቶች አልፎ የመራጮችን ምዝገባ በጥሩ ሁኔታ አካሂደናል። የመራጮችን ምዝገባ በጥሩ ሁኔታ አካሂደናል። ይሄ ያጋጠሙ የሁለት ሳምንት የጊዜ መጓጓታት ችግሮች ካልሆኑ በስተቀረ ዋና ዋናዎቹ የሚባሉትን ችግሮች ተወጥተናቸዋል ብለን ነው የምናስበው። በዚህ በኩልም በተለይ ከፌደራል መንግስት ያገኘ ነው ድጋፍ ጥሩ ነው። በተቻለ መጠን ምርጫው በጥሩ ሁኔታ እንዲካሄድ በመንግስት በኩል መሟላት ያለበትም ኃላፊነት ስናገኝ ቆይተናል። ትልቁ ችግሮቻችን ያው ትራንስፖርት እና ሎጂስቲክስ በጣም ትልቅ ችግር ነው። ኢንፍራስትራክቸር የለም። ስለዚህ የታቀደለት ጊዜ ነገሮችን ማድረስ ያስቸግራል። ምርጫ ደግሞ ያው የጊዜ እቅድና ካላንደር ያለው ነገር ነው። ዝም ተብሎ እየተገፋ እየተገፋ በቃ ሲደርስ ይደርሳል የሚባል አይደለም። ስለዚህ ከዛ አንጻር ያንን ሴንስ ኦፍ ርጀንሲ የሚያሟላ እና ፊት የሚያደርግ ለዛ የሎጂስቲክስ እና የትራንስፖርት ማግኘት በጣም አስቸጋሪ ነው። በተለይ ወደ አርባ ዘጠኝ ሺ እንደዚህ አካባቢ በላይ የሆኑ ምርጫ ጣቢያዎች በየሀገሩ በተለያዩ ቦታዎች ላይ ስላሉ እነሱ ጋር መድረስ ትልቁ ችግር ነበር ስለዚህ በዋና አነስተኛ ቻሌንጅ ነው ብለን የምንወስደው ያው የሎጂስቲክስ ና የትራንስፖርቱ ችግር ነው ከዛ ውጭ ደግሞ በጸጥታ ምክንያት ማናካሄድባቸው ምርጫ ድምፅ ማናሰጥባቸው የተወሰኑ ምርጫ ክልሎች አሉ አይ ቲንክ ሰላሳ ምናምን የሚሆኑ እሱም እንደ አንድ ቻሌንጅ ነው ግን እሱን እንኳን በሚቀጥለው በልዩ ሁኔታ ኛው የሰኔ ስርአራቱን ካካሄድን በኋላ እናካሄድበታለን ብለን የምናስበው ነው ስለዚህ ከሞላ ጎደል ያው ግማሹ አገሪቱ ያለችበት የሎጂስቲክስ የኢንፍራስትራክቸር ችግር ነጸብራቅ ነው ግማሹ ደግሞ የኦርጋኒሽና ሪፎርም እያደረጉ የድርጅት ካፓሲቲንም በዛ በጎን እያጠናከሩ በዚህ በጎን ደግሞ ምርጫን የማስፈጸም ቻሌንጆች ላይ እያጋጠመን። ሌላው ቀሪው ደግሞ በመላ አገሪቱ ያለው የጸጥታም ሆነ የፖለቲካ ፖለራይዜሽን ሁኔታ ምርጫው ላይ ምንም እንኳን እንደው ተቋሙ ከፖለቲካ በጣም ራሱን አግልሎ በተቻለ መጠን ቴክኒካል የሆኑ ጉዳዮችን ራሱ እየሰራ ቢቆይም ራሱ እነዚህ ነገሮች ጥላ ማጥላታቸው አይቀርም። ግን ከወጪ ቀሪ ደምረን ቀንሰን ስናየው እስካሁን የሄድንበት ሂደት ኦርሞስ ሰላማዊ ነው። የመራጮች ምዝገባ ላይ እያጋጠመን መሰረታዊ የሰላም ችግር፣ የጸጥታ ችግር የለም። ምዝገባ በጥሩ ሁኔታ ተካሂደዋል። አንዳንድ ቦታዎች ላይ ያጋጠሙ ቴክኒካል ችግሮች ኖረው፣ እጥረቶች፣ ወዳዲስ ጣቢያዎች መክፈት፣ እነዚህ የመሳሰሉ ካልሆኑ በስተቀር በፖለቲካ ዘመቻም በኩል ይሄ ነው የሚባል በጣም በቅድመ ምርጫ የሚታይ የፖለቲካ ዘመቻዎች ችግር ኖሮባቸው ከፍተኛ የሆነ አቤቱታ አይቀረበበት ሁኔታ የለም። አሉ አቤቱታዎች ሉ ማለት አይደለም ግን በተለይ ጸጥታን በሚያውቅ ደረጃ የዜጎችን ደህንነት በሚያስጋና ምርጫውን አስፈራሪ በሚያደርግ ደረጃ ይሄ ነው የሚባል ችግር አላጋጠመንም። ይሄ እንግዲህ እንዳለ ቀጥሎ ሄዶ ድምፅ መስጫ ቀንን በሰላም እናከናውናለን ብለን ነው የምንጠብቀው። በተለይ በሰላም እጦት ሳቢያ ምርጫ የማይካሄድባቸው አካባቢዎች አሉ። እዛ የማይካሄድባቸውን ቦታዎች በምን መልክ ነው ከምርጫው ከስነ አሰራቱ በኋላ የሚካሄደው? እነዚህ ምርጫ የማይካሄድባቸው ቦታዎችስ የትኞቹ ናቸው? እነዚህ ምርጫ ክልሎች እንግዲህ ሰላሳ ስምንት አካባቢ መቀመጫዎች ናቸው። ቶች ምክር ቤት ደረጃ በክልል ምክር ቤት እንኳን ሊለያዩና ሊጨምሩ ይችላሉ። ከነሱ ቦታዎች ለምሳሌ ብንስ የተወሰኑት በኦሮሚያ ክልል ሰባት ምርጫ ክልሎች፣ አማራ ክልል እንደዚህ ሰባት ምርጫ ክልሎች አካባቢ፣ በደቡብ ክልል በተወሰነ ደረጃ ሶስት አረሪ ምርጫ ሆነ አካባቢ ሁለት ምርጫ ክልል እንደዚህ እንደዚህ እያለ በየቦታው በተለያዩ ምክንያቶች ያሉ ምርጫ ክልሎች ናቸው። አንዳንዶቹ የጸጥታ ችግር በቀጥታ ያለባቸው ናቸው። ለምሳሌ ጣየና አካባቢ ያሉት ኦሮሚያ ደግሞ ከልጅ የተጠቀሱት ለምርጫ ክልሎች ያው ወለጋ አካባቢ ከአራት የወለጋ ዞኖች መካከል ምርጫ ማካሄድ የማንችልባቸው ምርጫ ክልሎች ናቸው። ከዚያ በተጨማሪ ቤኒሻንጉል የታወቀ ነው። ቤኒሻንጉል ክልል መተከል ዞን መራጮች ምዝገባ ማካሄድ አስቸጋሪ ስለነበረ፣ አሁን ሰኔ አስራ አራት ድምፅ ማሰጠት አልቻልም። በተወሰነ ደረጃ ሶማሌ ክልል ላይ እናሰጥባቸው የምንችላቸው በርግጥ ሊኖሩ ይችላሉ አሁን መራጮች ምዝገባ ሂደቱን ከገመገሙ በኋላ ግን ማይሰጥባቸው የሚባሉ ሊኖሩ ይችላሉ፣ መራጮች ያልተመዘገቡባቸው። ስለዚህ እነዚህ ስናያቸው ቦታዎቹ ሄሬል ዜር ናቸው። በየክልሎቹ ግን አንደኛ በመላ አገሪቱ በአብዛኛው ክልል ምርጫ ክልል ምርጫ ይካሄዳል። በጣም ጥቂት ቁጥር ናቸው እነዚህ። ሁለተኛው እነዚህ ቦታዎች ላይ ሰኔ አስራ አራቱ ማድረግ አልተቻለም፣ ምክንያቱም መራጮች ስላልተመዘገበዋል እንጂ በልዩ ሁኔታ መራጮችን መዝግበን ወደ ድምፅ የምናሰጥበትን እንግዲህ ከሰኔ አስራ አራት በኋላ አቅደን የምናከናውነው ነው የሚሆነው። በተቻለ መጠን በመስከረም ሶስተኛው ሳምንት መንግስት በመስራቻ ጊዜ ገደቡ ከመድረሱ በፊት ሁሉም ቦታዎች ላይ እነዚህ ምርጫዎች እናጠናቀቃለን ብለን በእኛ በኩል እናስባለን፣ ግን የምናሳውቀው ነው ሌላው በተለይም የዚህ የዓለም አቀፍ ታዛቢዎች ጉዳይ ነው። አንዱ አነጋጋሪ ጉዳይ ሆኖ ያለው ምን ያህል የውጭ ሀገር ታዛቢዎች በዘንድሮን ኢትዮጵያ 2013 ምርጫ ላይ ለመገኘት በእናንተ በኩል ፈቃድ አግኝተዋል? በተለይም በዩናይትድ ስቴትስ እና የአውሮፓ ሕብረት ታዛቢዎች በዕለቱ ይገኛሉ ወይ? ከዛ ባሻገርስ የዓለም አቀፍ ታዛቢዎች በምርጫ ላይ መገኘት ፋይዳው ምንድን ነው? ምን እርባና አለው? ታዛቢዎች በአጠቃላይ ዓለም አቀፍም ሆነ አገር አቀፍ ማለት ነው። ሀገር ውስጥ አገር በቀልም ቢሆኑ ምርጫውን ቢታዘቡልን ጥሩ ነው። ምክንያቱም ሂደታችንን ቼክ የምናደርግበት፣ ስህተት ካለ የሚታረምበት፣ ለወደፊት ምርጫዎች ሌሰን የሚሆንበት፣ እንደዚህ የተለያዩ ጥቅሞች አሏቸው፣ በአጠቃላይ ማለት ነው። ያሁን የሚሆን ያለውንም ሂደት ደግሞ እያዩ ታዛቢነት በዋናነት ፕሮሰሱን እያዩ ቀድም በተለየ ሎንግ ተርም ዘርበርስ ከሆኑ እዚህ ጋር ችግር አለ፣ የእኛውን እንዲያሻሽሉት የእኛውን እንደዚህ አይተናል እያሉ ለእኛም ራሱ ድጋፍ የሚሆነን ነው ምክንያቱም ምርጫ አስፈጻሚ ተቋም ሁሉም ሀምሳ ሺህ ቦታዎች ላይ የሚከናወኑት ነገሮች እያየ ማስተካከል አይችልም። ሊያስተካከል የሚችለው ሲስተሙን ክፍት በማድረግ ነው። ስርዓቱን ክፍት በማድረግ ለታዛቢም፣ ለሚዲያም፣ ለሲቪክ ማህበርም፣ ለሌሎችም ይህንን ማየት ለሚፈልጉ ፓርቲዎች ወኪሎችም ክፍት በማድረግ ከነሱ ከሚመጣው ግብዓት መነሳት ነው የምርጫ ሂደት እየተሻሻለ ወይም ችግሮች ካሉበት እየተፈቱ የሚሄደው ማለት ነው። ስለዚህ ከዛ አንፃር የአለም አቀፍ ታዛቢዎች ሚና ያው እንደ ሀገር ታዛቢዎች ሚና፣ እንደ ሚዲያ ሚና፣ እንደ ፓርቲ ወኪሎች ሚና ጥሩ ነው። አስፈላጊ ነው። ኢምፖርታንት ነው። አለም አቀፍ ታዛቢዎች እንደምታውቀው፣ በኛ አይደለም የሚጋብዙት የሚጋብዙት በኢትዮጵያ መንግስት ነው። በኢትዮጵያ መንግስት ተጋብዘው ግብዣውን ከተቀበሉ በኋላ ወደ ቦርዱ ይመጣሉ። በእኛ በኩል ቴክኒካል ጉዳዮችን አብረናቸው እንሰራለን። እንዴት ነው መታዘብ ያለባቸው? ሜቶዶሎጃቸው ምን መሆን አለበት? ስኮፓቸው እንዴት ነው የሚሆነው? በዛ ላይ መሰረት አድርገው የሚደርሱበት ድምዳሜ ወይም ኮንክሉዥን ራሱ እንዴት ነው የሚገለጸው? እሱስ እንዴት ነው የሚደረገው የሚለውንም ነገር አብረን ተወያይተን በዛ የስኮፕ ዶክመንት ባል ነገር አለ። የሚያስገቡት እሱን ያስገባሉ። ከዛ በኋላ እውቅና እንሰጣለን ማለት ነው። ስለዚህ የውጭ ሀገር ታዛቢዎች በዋናነት በመንግስት የሚጋበዙ ናቸው፣ በእኛ የሚጋበዙ አይደሉም። ግን መንግስት ተጋብዘው ከመጡ በኋላ ከቦርዱ በኩል ትብር የሚያገኙ ናቸው ማለት ነው። አሁን ወዳለው ስንመለስ በመንግስት በኩል ግብዣ ተደርጎለት የመጣ ለየአሜሪካን የታዛቢዎች አራኤንዲ የጋራ የታዛቢዎች ሚሽን አለ። እሱን ሚሽን እውቅና ሰጥተናል። ያው የምርጫ መታዘቡን ሂደት ከአሁን ጀምረው እያከናወኑ ነው ዝግጅቶቹን ሂደቱ እንዴት እንደሆነ ጥያቄዎች ጠይቃሉ። በየቦታው ይሄዳሉ። ቀድመ ዝግጅቶቹን ያሉ የድምፅ መስጫ ቀለት ደግሞ የድምፅ መስጫ ሂደቱንም እንዳለ ይታዘባሉ ማለት ነው። አንደኛው እሱ። ከእነሱ ውጭ እንግዲህ የአፍሪካ ህብረት ከመንግስት የኢንቪቴሽን አግኝቶ ያው ስለፈረምንበትም ግዴታም ነው ሀገሮችን ምርጫዎች መታዘብ ስላለበት ያው የአፍሪካ ህብረት አለ የአፍሪካ ህብረት ይታዘባል። ከዛ የምስራቅ አፍሪካ ላይ ያለ ኢስተርን አፍሪካ ኤሌክሽን ኦብዘርቬሽን ሚሽን የሚባል አለ። የምስራቅ አፍሪካ ሀገራት የሚሳተፉበት የእነሱ ኦብዘርቨርስ ሚሽን ይመጣል ብለን እንጠብቃለን። ከነሱ ጋር በተወሰነ ደረጃ ሊስቶቻቸውን እየሰራን ነው። የደቡብ አፍሪካ ሀገራት ኦብዘርቨርስ ሚሽን አለ። እነሱ በተለይ ለሌሎች በአህጉሩ ያሉ የምርጫ አስተዳዳሪ ተቋማት ናቸው ራሳቸው በየሀገሩ ያሉት ማለት ነው። ደቡብ አፍሪካ ላይ ያሉት ሌላ ቦታ ላይ ሄደው ግን ኢሌክሽን ኦብዘርቬሽን ይሰራሉ። እሱንም ይመጣሉ ብለን ተስፋ እናደርጋለን። ከዛ ውጭ እንግዲህ የአውሮፓ ህብረቱ እንደምታውቀው ነው አንተ። ከኛ ጋርም ከመድረሱ በፊት ከመንግስት ጋር ባለው ኢንቪቴሽን እና የመጨረሻ ፋይናል ጉዳዮች ላይ መስማማት ስላልቻሉ ከኛ ጋር ለፕሪ አሰስመንት መተው ተነጋግረው ነበረ። ምርጫውን ለመታዘብ እንፈልጋለን ብለው ውይይቶች እና ንግግሮች አድርገው ነበር። ግን የመጨረሻውን ውይይት ሲያደርጉ እንዳየኸው ምስማማት ስላልተቻለ እኛ ጋም የኦብዘርቬሽን ፍቃድም ለመስጠት ደረጃም ሳንደርስ አሰስመንት የመጀመሪያ ጊዜ የመጡበትን ብቻ አግኝተን በአመራር ደረጃ አግኝተው ከማዋራት ተጨማሪ ነገር የለም ማለት ነው። ከነሱ በኩል የምንጠበቀው ሰው የለንም። ከሀገር ውስጥ አርባ አምስት አካባቢ የሚሆኑ የአገር ውስጥ ታዛቢ ድርጅቶች የምርጫ መታዘብ ስራን እየሰሩ ነው። አሁን የመራጮች ምዝገባንም ታዝበዋል። በተወሰነ ደረጃ የድምፅ መስጫ ቀንም እንዲሁ ይታዘባሉ። ስለዚህ እሱን እያከናወንን እንገኛለን። ያው የሀገር ውስጥ ሲቪክ ማህበራት ናቸው። በተለያየ ሁኔታ ምርጫን ለመታዘብ የተደራጁ እና የምርጫ ሕጉ ላይ ያለውን ነገር በደንብ እንታዘባለን ብለው በመላ አገሪቷ ያሰማሩዋሉ። የእነሱም ደግሞ በተለይ በጣም ኢምፖርታንት ነው ብለን ነው የምናስበው። የሀገር ውስጥ ታዛቢዎች ኮንቴክስት ያውቃሉ፣ ማዕቀፉን ያውቃሉ፣ ስራ ሂደቱን ያውቃሉ፣ ትክክለኛውን ያልሆነውን ይለያሉ። ስልጠናዎችም ከኛ አግኝተዋል። ስለዚህ ከነሱም በኩል ደግሞ የሚኖሩ ሰፋ ያለ የታዛቢዎች ሽፉል ከዚህ ፊት ከነበሩ ምርጫዎች በደንብ በተለየ ሁኔታ አለን። ሚዲያዎችንም እውቅና እንሰጣለን በተወሰነ ደረጃ ሚዲያዎች ለመዘገብ ነው፣ ግን በሌላ በኩል ያው ሂደቱን አይተውም ለማህበረሰቡ ለማድረስ መረጃዎችን ለማድረስም ስለሚረዱ በተወሰነ መልኩ እነሱም በደንብ የሚመለከቱት ፕሮሰስ ነው ብለን መውሰድ ነው የምንችለው። እንግዲህ ሶሊያና ሺመልስ የኢትዮጵያ ብሔራዊ ምርጫ ቦርድ ቃል አቀባይ፣ ስለ ቃለ ምልልሱ እናመሰግናለን። እሺ፣ በጣም አመሰግናለሁ ካሳሁን።